ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በኤርትራ ፕሬዚዳንት ኢሳያስ አፈወርቅ የሚመራ የልዑካን ቡድን ነገ አዲስ አበባ ይገባል። የኢትዮጵያ ሕዝብም በተመሳሳይ መልኩ በተለይ የአዲስ አበባ ከተማ ነዋሪና አዲስ አበባ ጎረባቸውን የኦሮሚያ አካባቢዎች በነቂስ በመውጣት የኤርትራ ወንድሞቻችንን ክቡር ፕሬዚደንት ኢሳያስ አፈወርቂና የልዑካን አባሎቻቸውን በተሟላ ኢትዮጵያዊ ዲስፕሊን እና ሰላም እና ወንድማዊነት የተሟላ የአቀባበል ስነ ስርዓት እንዲያደርግ እንዲያደረግ በመንግስት በኩል ጥሪ እናቀርባለን። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትሩ አቶ አህመድ ሽዴ ናቸው። ዝርዝሩን በእለቱ አቢሬስ እናቀርባለን። ለምሽቱ ካሉን ዜናዎች መካከል በደቡባዊ ኢትዮጵያ በተፈጠሩ ግጭቶች ሳቢያ የተፈናቀሉ ከ800 ሺህ በላይ ሰዎች በክረምቱ ዝናብ ወቅት ለሰብአዊ ቀውስ መዳረጋቸውን የረድኤት ድርጅቶች እየገለጹ ነው የሚሉትና ሌሎችም ዜናዎች አሉን። ጤና ይስጥልኝ እንደምን አመሻችሁ፣ ክቡራትና ክቡራን አድማጮቻችን። በርከት ካሉ ዘገባዎችና ቅንብሮች ጋር የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት አየነው ነን። ፕሮግራማችንን የሚመራልን ንጉሡ ታምሬ ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት። በደቡባዊ ኢትዮጵያ በተፈጠሩ ግጭቶች ሳቢያ የተፈናቀሉ ከ800 ሺህ በላይ ሰዎች በክረምቱ የዝናብ ወቅት በገባበት በዚህ ወቅት ሰብአዊ ቀውስ እንደተደቀነባቸው የረዴድ ድርጅቶች እየገለጹ ነው። ከብርድ የሚከላከልላቸው በቂ መጠለያም ሆነ ምግብ ችግር ላይ መሆናቸውን እንደተገለጸ ጠቅሳ ሊሳ ሽላይን ከጄኔቫ ያደረሰችን ዘገባ አለ ሶሎሞን ክፍሌ ያቀርበዋል። ባለፈው ወር ደቡብ ኢትዮጵያ ውስጥ በጌዴዮና ምዕራብ ጉጂ ነዋሪዎች መካከል ግጭት በመፈጠሩ በመቶ ሺዎች የሚቆጠሩ ዜጎች ከቤት ንብረታቸው ተፈናቅለዋል። የዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም እንደሚለው ሰዎች ከውጊያው ለማምለጥ በጀርባቸው ካዘሉት ልብሳቸው በቀር ምንም ሳይዙ ለቀናት በእግር ተጉዘዋል። በየመንገዱ የሚተኙ የነበረው ገላጣ ሜዳ ላይ እንደነበር አስረድቷል። የድርጅቱ ቃል አቀባይ ጆል ሚልማን ሲያስረዱ በአሁኑ ወቅት አብዛኞቹ ፍልሰተኞች የሚኖሩት ዘመዶቻቸውን ተጠግተው አሊያም በኪራይ ቤቶች ነው ብለዋል። ሌሎች ደግሞ በየትምህርት ቤቶች፣ በመንግሥት ሕንፃዎችና ሥራ ባቆሙ ፋብሪካዎች ውስጥ ተጠልለዋል። ሚልማን ሚልማን በሺዎች የሚቆጠሩ ሰዎች ለሰብአዊ ፍጡራን በማይገቡ ማዕከሎች ውስጥ ተጨናንቀው ይታያሉ። ሌሎች ቅዝቃዜና ዝናቡን መከላከያ ፕላስቲክ ብቻ ለብሰው ውጪ ገላጣ ሜዳ ላይ ነው የሚተኙት። ምግባቸውንም የሚያበስሉት እዚያው በተጨናነቀው ሕንፃ ውስጥ ነው። ለጤንነታቸው በቂ ሕክምና ባለመኖሩና ብርዱም ከባድ በመሆኑ ሥቃያቸው የበረታ ነው። የረዴድ ድርጅቶች ተፈናቃዮቹ በአሁኑ ጊዜ በቂ ምግብ፣ ንጹሕ የመጠጥ ውሃ፣ መጠለያና ሌሎች መሠረታዊ የሆኑ አገልግሎቶች አያገኙም ይላሉ። ሰብአዊ እርዳታው በአስቸኳይ ካልደረሰላቸውም ለረሃብና በሽታ እንደሚጋለጡ ያስጠነቅቃሉ። አይኦኤም ባለፈው ሳምንት ብቻ ለተረጆች አንድ ሺህ ብርድ ልብሶችን ማከፋፈሉን አርባ መጠለያዎች ለመሥራትና 150 የመጸዳጃ ስፍራዎችን ለመቆፈር በሂደት ላይ መሆኑንም ቃል አቀባዩ ጆል ሚልማን አስረድተዋል። በሌላ በኩል ደግሞ ዓለም አቀፉ የቀይ መስቀል ኮሚቴ ከኢትዮጵያ ቀይ መስቀል ጋር በመተባበር ለ100 ሺህ ችግረኞች እርዳታ እንደሚሰጥ አስታውቋል። ለአካባቢው ክሊኒኮችም መድኃኒት አድላለሁ ብሏል። የደቡብ ሱዳን ፓርላማ የአገሪቱ ፕሬዚዳንት ሳልቫኪርና የምክትል ፕሬዚዳንቶቹን እንዲሁም የምክር ቤቱን አባላት የስልጣን ዘመን በተጨማሪ ሶስት አመታት ለማራዘም የህገ መንግስታዊ ማሻሻያ እንዲደረግ ድምፅ ሰጠ። ትናንት በተካሄደ ልዩ ጉባኤ የህገ መንግስት ማሻሻያውን ያቀረቡት የምክር ቤቱ የህጋዊ ኮሚቴ ሊቀመንበር ዴንግቲያል ኩር ናቸው። የፕሬዚዳንቱንና ሌሎችንም የስልጣን ዘመን በሚቀጥለው ወር ስለሚያበቃ የምክር ቤቱ አባላት በአንድ ቀን ውስጥ ውሳኔ እንዲሰጡበት ኩርም አሳሰባቸው ነው የተነገረው። የፍትህ ሚኒስትሩ ፖሊኖ ዋናዊላ እንዳሉት ጉዳዩ እንዲጣደፍ የተደረገው የሀገሪቱ መንግስት ህገወጥ እንዳይሆን ነው ብለዋል። በትናንቱ የምክር ቤቱ ውሳኔ መሰረት ፕሬዚዳንት ሳልቫኪር እንደ አውሮፓውያን የዘመን አቆጣጠር እስከ 2021 ድረስ ስልጣን ላይ ይቆያሉ። የሽግግር መንግስቱና የፓርላማው ስልጣን እንዲሁም የሰላሳ ሁለቱም ክፍለ ግዛቶች አስተዳዳሪዎች ለሶስት ዓመታት ስልጣናቸው ይራዘማል። ኪር በሚቀጥሉት ቀናት ህጉን ይፈርማሉ ተብሎም ይጠበቃል። የተቃዋሚው ኤስፒኤልኤም አይኦ መሪዎች ታዲያ ባወጡት መግለጫ የተወሰደው እርምጃ የኪር መንግስት የእርስ በርስ ጦርነቱ ሰላማዊ መፍትሄ እንዲያገኝ ፍላጎት እንደሌለው የሚያሳይ ህገወጥ አካሄድ ነው ብለውታል። የዚምባብዌ ህዝብ በመጪው እንደ አውሮፓውያን ሐምሌ 30 ቀን ከ17 ቀናት በኋላ መሆኑ ነው የረጅም ጊዜ መሪው ሮበርት ሙጋቤ ከስልጣን ከወረዱ ወዲህ የመጀመሪያ የሆነውን ጠቅላላ ምርጫ ያካሂዳል። ምርጫው ለተቃዋሚ ፓርቲዎች ሀገራቸው ነፃነቷን ካገኘች ወዲህ ለመጀመሪያ ጊዜ ስልጣን የመጨበጥ እድል የሚሰጥ እንደሆነ ተጠቁሟል። ዳሩ ግን ዋናው ተቃዋሚ ፓርቲ ኤምዲሲ ተከፋፍሏል እና ተንታኞች እንደሚሉት ያ ፓርቲው ለፕሬዝደንታዊ ስልጣን የመብቃቱን እድል እያዳከመው ሳይሆን አልቀረም። ለበርካታ ዓመታት ስልጣን ላይ የቆዩት የካሜሩኑ ፕሬዝዳንት ፖል ቢያ ለተጨማሪ የስልጣን ዘመን እንደሚወዳደሩ አስታወቁ። የሰማኒያ አምስት ዓመቱ ቢያ በጥቅምት ወር በሚካሄደው ምርጫ እንደሚወዳደሩ ዛሬ በትዊተር አማካኝነት አስታውቀዋል። የሚወዳደረው የካሜሩንን አንድነት መረጋጋትና ብልጽግና ለማረጋገጥ ነውም ብለዋል። እንደ አውሮፓውያን የዘመን አቆጣጠር በ1982 አመት ምት ጀምረው ለ36 ዓመታት ካሜሩንን የገዙት ቢያ ለረጅም ጊዜ ስልጣን ላይ በመቆየት ከኢኩዌቶሪያል ጊኒው ቴዎዶር አቢያንግ ቀጥለው ሁለተኛው መሪ ናቸው። ቢያ እንደ አውሮፓውያን የዘመን አቆጣጠር በ2008 ዓ ምት የፕሬዚዳንታዊ ስልጣን ዘመን ገደቡን ከሕገ መንግስቱ ሰርዘው ነው በ2011 ዓ ምት ተወዳድረው ዳግም ስልጣን የያዙት። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በለንደኑ ጉብኝታቸው ማግስት ዛሬ ከብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ጋር ተነጋግረዋል። ትራምፕ የብሪታንያ ከአውሮፓ ህብረት መውጣትን በሚመለከት ስለተደረገው ድርድር የጠቅላይ ሚኒስትሯን አያያዝ በቃለመጠይቅ ነቅፈዋል። ዘጋቢያችን ጄፍ ከስተር ዝርዝር ዘገባ ልኳል። አዳነች ፍሳይ ታቀርበዋለች። የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ ለፕሬዝዳንቱና ለቀደማዊ ትመቤት ሜላንያ ትራምፕ የእራት ግብዣ አድርገዋል። በእራት ግብዣ ወቅት ዘሳን ኒውስፔፐር ከተባለው የብሪታንያ ጋዜጣ ጋር በተለያዩ ነጥቦች ላይ ቃለ መጠይቅ አካሂደዋል። በቃለ መጠይቁ ወቅት ታዲያ ብሪታንያ ከአውሮፓ ህብረት ለመውጣት በመወሰኗ ጠቅላይ ሚኒስትሯን አጥብቀው ነቅፈዋል። ይሁንና ሁለቱ መሪዎች ቸከርስ በሚገኘው የብሪታንያዋ ጠቅላይ ሚኒስትር የገጠር መኖሪያ ቤት ተገናኝተው ሲነጋገሩ ግን ሁሉ ነገር ሰላም ነበር ተብሏል። ግንኙነታችን ከአሁን በላይ ተሽሎ አያውቅም ብለዋል ትራምፕ። ዛሬ ስለ ንግድና ስለ ወታደራዊ ኃይል እየተነጋገርን ነው እዚህ ከዩናይትድ ስቴትስ ጋር በመተባበር እየተደረገ ስላለው ትልቅ የጸረ አሸባሪነት ስራ ስንመለከት ነበር። ግንኙነታችን በጣም በጣም ጠንካራ ነው። በጣም ጥሩ ግንኙነት ነው ያለን። ፕሬዚዳንት ትራምፕ ለንደን ውስጥ በሄሊኮፕተር እየተዘዋወሩ ናቸው። ለንደን ያሉት የዩናይትድ ስቴትስ አምባሳደር ውዲ ጆንሰን ፕሬዚዳንቱ ሄሊኮፕተር እየተጠቀሙ ያሉት ባላቸው የ24 ሰዓታት ጊዜ ውስጥ ብዙ ቦታ ለመድረስ ስለሚያመቻቸው እንጂ ለማስወገድ የፈለጉት ነገር ስላለ አይደለም ብለዋል። ይሁንና ትራምፕ በፕሬዝዳንትነት ለመጀመሪያ ጊዜ ብሪታንያን በጎበኙበት በሆኑ ወቅት እሳቸውን የሚቃወሙ ሰልፎች ተደርገዋል። አንድ የተቃውሞ ሰልፍ የሚያካሄድ ቡድን በፕሬዝዳንት ትራምፕ ምስል የተሰራ ብርቱካንማ ቀለም የተቀባ የሜትር ርዝመት ያለው ዳያፐር የለበሰ ትልቅ ሕፃን ልጅ የሚመስል ባሉን በፓርላማው አደባባይ ላይ በነፋስ እንዲንቀሳቀስ ለማድረግ ተፈቅዶላቸዋል። በመጨረሻም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሩሲያ አቻቸው ቭላዲሚር ፑቲንን ወዳጄም አይደሉ ጠላቴም አይደሉ ብለዋል። ሁለቱ በጥቂት ቀናት ውስጥ ፊንላንድ ሄሊሲንኪ ላይ ይገናኛሉ። ሚስተር ትራምፕ ብረሰልስ ላይ በተካሄደው የኔቶ ማለት ሰሜን አትላንቲክ ቃል ኪዳን ድርጅት የመሪዎች ጉባኤ ላይ በተከናወነ ጋዜጣዊ መግለጫ ሲናገሩ ጠላቴ አይደሉም፣ ወዳጄ ናቸው አይ አይደሉም፣ ምክንያቱም ያን ያህል በደንብ አላውቃቸውም። ነገር ግን ከአሁን በፊት አንድ ሁለት ጊዜ ተገናኝተን በደንብ ተግባብተናል ማለታቸው ተጠቅሷል። ተፎካካሬ፣ ምናልባት ወደፊት ደግሞ አንድ ቀን ወዳጅ ይሆኑ ይሆናል፣ በደንብ አላውቃቸውም ማለታቸውን የተጠቀሰው። ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19 ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ። እኔ በተቻለኝ መጠን እስከዛሬም በሚደረጉ በማንኛውም ጉዳይ ላይ የብሔር ግጭት፣ የሃይማኖት ግጭት፣ ማንኛውም አይነት ግጭት ሊቀሰቅሱ የሚችሉ አባባሎች እና አገላለጾችን አይደለም ራሴ መቆጠብ በእኔ በምጽፈው እና በምናገረውም ስር የሚጻፉ ኮሜንቶችን ራሱ ሞኒተር የማደርግበት ሁኔታ ነው ያለው። በተለይ አሁን ባለንበት ደረጃ የሚፈጠር ግጭት የጥቂት ሰዎችን ወይም ደግሞ ግለሰቦችን ህይወት የሚቀጥፍ ብቻ ሳይሆን ሀገርን ወደ ከፍተኛ አደጋ ሊያደርስ የሚችል ስራ ነው የሚሆነው። ስለዚህ እኛ በሶሻል ሚዲያ ያለን ግለሰቦችም ከፍተኛ ጥንቃቄና በከፍተኛ ኃላፊነት መንቀሳቀስ አለብን። ከዛ ያለፈ ስራ መስራት አለብን እያልኩ ነው ያለው። በተለይ አሁን ሰሞኑን ደግሞ ዲክሌር ያደረግከው ነገር አለ። ከምን ለውጥ እንደመጣ አላቅም። ከአሁን በኋላ በሚዲያ የምንሰራው ይሁን የማደርገው እንቅስቃሴም የመንግስት እንቅስቃሴን በሚደግፍ መልኩ እንጂ ኃላፊነት በጎደለዋን ሄድም የሚል ማይቼ ነበረ ኢንፋክት ይሄ ከመጀመሪያ በምታደርጋቸው እንትኖች ላይ ሊንጸባረቅ ጥሩ ነበር። ኦፍኮርስ አሁን ትግሉ ተቀይሯል የሚል ነገር ሊኖር ይችላል። ነገር ግን በህዝብ ዙሪያ ግን በተለይ ይሄ ምንም ይሁን ምን በየትኛውም ፋክተር ሊቀየር የማይገባ ፕሪንስፕል ነው ባይነኝ። ይሄ ለአቶ ጃዋር ብቻ ሳይሆን ለማንኛውም በአክቲቪዝም በሲቪክ ማህበራት በሚዲያ የሚንቀሳቀስ አካል በተደጋጋሚ ይህንን ነገር ገልጸናል። ቮይስ ኦፍ አሜሪካም ቀርቤ ይህንን ለሁሉም ህብረተሰብ አስተላልፌያለሁ። የቀደሙት አቶ ጀዋር መሐመድ የኦሮሚያ ሚዲያ ኔትወርክ ዲሬክተር፣ ሁለተኛው እሳቸውን ተከትሎ የሰማችኋቸው ደግሞ በሰሜን አሜሪካ የትግራይ ተወላጆች ማህበር ዲሬክተር አቶ አሉላ ሰለሞን ናቸው። ሁለቱንም በሰጣ ገባ በሁለተኛው አጋማሽ ጠብቋቸው። የባህር በር ጠቀምት ቻለች ነው የተባለው። ይሄ ከአሁን በፊትም ከሀያ ሰባት አመት በፊትም በኢሳያስ የታወጀ ነበር ግን ኢትዮጵያ የምታገኘው ከዚህ የባህር ጥቅም በአቶ ኢሳያስ ፍቃድ ነው ወይ ወይም አስገዳጅ ዓለም አቀፍ ውል ስምምነት ኑሮ ነው ይሄ መሆን ያለበት? በሁለቱም መሪዎች መካከል ያለው ወዳጅነት የሚመስል ልዩ ፍቅር አማኖን ነገሮችን በአግባቡ ሳናስተካክል ግንኙነቱ ከቀጠል ነው ቀደም ብሎ መንግስታት የሰሩት ስህተት እንዳንደግም ፈቃለ የኢትዮጵያ ጥቅም ምንድን ነው የሚለው ላይ ለእኔ ትልልቆቹ ጥቅሞች ሁለት ጥቅሞች ናቸው። አንደኛ ሰላም ነው። ሁለተኛ አጠቃላይ የአካባቢውን ሰላም የሚቀይር ጉዳይ ነው። የኢትዮጵያና የስራ ግንኙነት የቀደሙት የአረና ትግራይ ፓርቲ የስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት የተከተሉት ደግሞ በአዲስ አበባ ዩኒቨርሲቲ የህግ መምህሩ ዶክተር መሀሪ ረዳኢ የመጨረሻው የኢትዮጵያ ዲሞክራሲያዊ ፓርቲ ብሔራዊ መማክርት አባል አቶ ልደቱ አያሌው ናቸው። የዚህንም ሙሉ ቅንብር በሁለተኛው አጋማሽ ክፍለ ጊዜ እናቀርባለን አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። በኤርትራው ፕሬዚዳንት ኢሳያስ አፈወርቅ የሚመራ የልዑካን ቡድን ነገ አዲስ አበባ እንደሚገባ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስቴር አስታወቀ። የልዑካን ቡድኑ አዋሳ ከተማን እንደሚጎበኝም ተገልጿል። እሁድ ዕለት ምሽት ደግሞ የሰላም ማብሰሪያ ታላቅ የራት ግብዣ ተዘጋጅተዋል። ይላል መለስካቸው አመሀ ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዟል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ አስመራ ደርሰው ከተመለሱ ገና ሳምንት አልሞላም። በፕሬዝዳንት ኢሳያስ አፈወርቂና በጠቅላይ ሚኒስትር አብይ አህመድ መካከል የተፈረመው የአስመራው የስምምነት መግለጫም ገና ትኩስ ነው። አስመራ ለዶክተር አብይ አህመድ ያደረገችውን አቀባበል ድምቀትና ትልቅ የስሜት ፍንዳታ የኢትዮጵያ ቴሌቪዥን ጨርሶና አካቶ ያሳይ አይመስልም። ይህ ሳይበርድ ነገ ደግሞ አዲስ አበባ ሌላ ትዕይንት ልታይ ነው። ጠቅላይ ሚኒስትር አብይ አህመድ አስመራ በቆዩባቸው ሰዓታት ለፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያን በይፋ እንዲጎበኙ ያቀረቡላቸውን ግብዣ ተቀብለው ነገ አዲስ አበባ ይገባሉ። የኢትዮጵያ መንግሥት ኮሚኒኬሽን ጉዳዮች ጽፈት ቤት ሚኒስትር አቶ አህመድ ሸዴ የአዲስ አበባና በአካባቢዋ ያሉ የኦሮሚያ ነዋሪዎች ለፕሬዚዳንቱና ለሚመሩት የልዑካን ቡድን የጋለ ኢትዮጵያዊ አቀባበል እንዲያደርጉላቸው ጥሪ አቅርበዋል። ከነገ ጀምሮ ኦፊሻላዊ የስራ ጉብኝት ለማድረግ ክቡር ፕሬዚደንት ኢሳያስ አፈወርቂ በነገ እለት አዲስ አበባ ይገባሉ። አዲስ አበባም በሚገቡበት ወቅት ደማቅ አቀባበል ለማድረግና የኢትዮጵያ ህዝብም በተመሳሳይ መልኩ በተለይ የአዲስ አበባ ከተማ ነዋሪ ና የአዲስ አበባ ጎረቤት የሆኑ የኦሮሚያ አካባቢዎች በነቂስ በመውጣት የኤርትራ ወንድሞቻችንን ክቡር ፕሬዚዳንት ኢሳያስ አፈወርቂ ና የልኳን አባሎቻቸውን በተሟላ ኢትዮጵያዊ ዲስፕሊን እና ሰላም እና ወንድማዊነት የተሟላ የአቀባበል ስነ ስርዓት እንዲያደርግ በመንግስት በኩል ጥሪ እናቀርባለን ፕሬዚዳንት ኢሳያስ አፈወርቂና ና የሚመሩት ቡድን የሚጎበኘው አዲስ አበባን ብቻ አይደለም የሐዋሳ ከተማን እንደሚጎበኙ ሚኒስትር አህመድ ሸዴ ገልጸው ለሐዋሳ ከተማ ሕዝብም ለኤርትራውያን ወንድሞቹ የጋላ አቀባበል እንዲያደርግ ጥሪ አቅርበዋል። የልዑካን ቡድኑ ጉብኝት የሚጠናቀቀው እሁድ ምሽት በሚደረገው የሁለቱ ሕዝቦች የሰላም ማብሰሪያ ታላቅ የራት ግብዣ እንደሚሆንም አቶ አህመድ ሸዴ አስታውቀዋል። እሁድ ቀን ምሽት በሚሌኒየም አዳራሽ 25 ሺህ ሰው የሚገኝበት ታላቅ የሁለቱ አገሮች የሰላም ማብሰሪያ ድግስ ተዘጋጅተዋል። በዚህ ላይም ሁለት መሪዎች ንግግር የሚያደርጉ ይሆናል። እንግዲህ ጥሪ የደረሳቸው ኢትዮጵያኖችም እና ዓለም አቀፍ ኮሚኒቲ አባላትም የሚገኙ ነው የሚሆነው። ያኛውም ዝግጅት በተሞላ የሙዚቀኞች ጭምር ታጅቦ በክነጥ ሰዎች የሁለቱን አገር ሕዝቦች ፍቅርና አንድነት ማብሰሪያ ትልቅ ፕሮግራም ይካሄዳል ማለት ነው። ያ ከተካሄደ በኋላ በሚቀጥለው ቀን ወደ ሀገራቸው የሚመለሱ ነው የሚሆነው። አዲስ አበባና አስመራ የሚፈለገውንና በጉጉት የሚጠበቀውን ጤናማ ውድድር ገና ከወዲሁ የጀመሩት ይመስላል። የወንድማማችነትንና የትማማችነትን ፍቅርን በመለገስ እኔ በልጥ እኔ በልጥ መባባል የጀመሩ ይመስላሉ። የአዲስ አበባ በተለይም የአፍሪካ ጎዳና በሁለቱ አገሮች ሰንደቅ ዓላማዎች ምሽቱን እያሸበረቀች ትገኛለች። የጸጥታ ኃይሎች በንቃት በየስፍራው እየተዘዋወሩ ይታያሉ። ነገ ደግሞ የታዘብነውን እናካፍላችኋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ወደ መጽሔት ክፍለ ጊዜ ዘገባዎች ይሆናል። አሁን የምናልፈው በምስራቅ ሐረርጌ ዞን በጭናቅሰን እና ሌሎች ወረዳዎች የሶማሌ ክልል ልዩ ፖሊስ በአራት አቅጣጫ ጦርነት እንደከፈተባቸው ና ቁጥራቸው ያልታወቁ ሰዎች እንደተገደሉ ገለጹ። የጭናቅሰን ወረዳ የኮሚኒኬሽንስ ኃላፊ የሶማሌ ክልል ልዩ ፖሊስ ዛሬን ጨምሮ በአንድ ወር ውስጥ ብቻ 38 ሰው ሲገድል 25 ሰው አቁስሏል። ጉርሱም ውስጥ ዛሬ አራት ሰው ተገድሎ እየቀበርን ነው ያሉ ነዋሪም አሉ። የሶማሌ ክልል መንግስት ልዩ ፖሊስ ለበጎ ስራ እንጂ ለግድያ አይሰማራም ሲል ማስተባበሉ ይታወሳል። ጽዮን ግርማ ዝርዝሩን ይዛለች። በተደጋጋሚ በኦሮሚያ ክልል እየገባ ሰላማዊ ዜጎች ላይ ጥቃት ያደርሳል፣ ሰላማዊ ዜጎችን ይገድላል በሚል ወቀሳ የሚቀርብበት የሶማሌ ክልል ልዩ ፖሊስ ታጣቂዎች በምስራቅ ሀረርጌ ዞን ጭናክሰን ወረዳ ላለፉት አንድ ወራት በተደጋጋሚ ጥቃት እንደሚያደርስ የወረዳው የመንግስት ኮሚኒኬሽን ጉዳዮች የሚዲያ የስራ ሂደት መሪ አቶ እመር አብደላ ለአሜሪካ ድምጽ በስልክ ተናግረዋል። ጦርነቱ እኮ እየተካሄደ ነው። ዛሬም ነዜም ትላንትና እኮ አንድ ወር አልፎታል። ያው ዛሬም እኮ አንድ ሰው ከንጨ እኮ እንደተገደለ ነው። ከሌሊት አስራ አንድ ሰዓት ተኩል ጀምሮ እስካሁን እየቀጠለ ነው። በየቀበሌው እየቀያየረ እየቀያየረ መልኩ የገበሬ ከብቶችን እየዘረፉ የሰው ቤት እያቃጠሉ ትላንትና ቃሊጋ ወረሰ ላይ ወደ ስልሳ ቤት ተቃጠሉ። ምን ምን ቦታ ላይ ምን ላይ ጣሊጋ ወረሰየሁ የሚባል ቀበሌ አለ። ጭናሰን ወረዳ ስር የሚገኙት ቀበሌዎች አፍ የተማም ጣሊጋ ወረሰየሁ ዳሪሙ የሚባል ቀበሌ ላይ በጣም ከባድ ጦርነት እየተካሄደ ነው። በዛ አካባቢ ላይ አሞላ ቀበሌ ማህበር አለ። ጣሊጋ ወረሰየሁ የሚባል ቦታ ባዱ አፌ ተማም የሚባለውም አለ ብዙ ቀበሌዎች ናቸው። ወይኔ ወዳ ሁለት የሚባል ቀበሌዎች ናቸው። ትላልቅ መሳሪያ ታግዞ ነው ጦርነት እየተካሄ ያለው፣ በአብዲ የሚመራ ልጅ የሚባለው ጦርነት። ምን ያህል ሰው ነው የተገደለው? እስካሁን እኮ ሰላሳ ስምንት ሰው ሞቶ ከኛ ወረዳ ብቻ ማለት ነው። ሀያ አምስት ሰው ተቆስለዋል። እስካሁን በስንት ጊዜ ውስጥ? አንድ ወር ምናምን። ጥቃቱ የደረሰባቸው ሰዎች የትኛው እድሜ ክልል ያሉ ናቸው? ወጣቶች ናቸው፣ አዛውንቶች አሉበት? ወጣትም አዛውንትም ሁሉም አሉ። ከሁሉም ብሔረሰብ እንትን ነው፣ ማህበረሰብ ማለት ነው። በምንድን ነው የሚከላከሉት? በገበሬ ማህበር እኮ ነው እንትን ጥይት የሌለው ጠመንጃውን ይዞ በራሳቸው በማሳቸው ለመከላከል ብሎ ነው። ገበሬዎች ናቸው። እኛ ከኛ ጋ እንትን የምሳተፉ ማለት ነው በፓትሮል ይመጣሉ። እነሱ እኮ በትላልቅ በብሬን ምናምን እየተኮሱ ናቸው። የኦሮሚያ ፖሊስ ልዩ ኃይል የለውም፣ የለውም። እዚህ የወረዳ መከላከያ አልገባም። ሪፖርት አላደረጋችሁም አለ። መከላከያ ሲገባ ይቆማል፣ ይፈተናሉ፣ ይጠፋሉ። በመኪና ስለሚሄዱ መከላከያ ሲገባ ይወጣሉ። በቃ ከእኛ ወረዳ ውስጥ ማለት ነው። መከላከያ እንደወጣ ይገባሉ። ማታ ማታ በሌሊት አስራ አንድ ሰዓት ላይ ነው ተኮሱት። እናምነት የጀመረው ማለት ነው በተጨማሪም በባቢሌ በሚኤሶ በጉርሱምና አጎራባች ወረዳዎች ላይ የታጠቁ ኃይሎች ጥቃት እንዳደረሱባቸው የአካባቢው ነዋሪዎች ይናገራሉ። በጉርሱም ከተማ ያነጋገርኳቸው ነዋሪ በበኩላቸው በትናንትናው ዕለት አራት ሰዎች መገደላቸውን ተናግረዋል እና ዛሬ ራሱ እሱን ነሱን እነሱን እየቀበድ ናቸው ነው ያለ። ነው ይሄ ነገር በተደጋጋሚ እንግዲህ የሆነ ጊዜም እንደዚሁ ቀውጢ አድርጎ ነበር። አሁንም በድጋሚ መነሳት ነው እንግዲህ የሚያሳየው። ነዋሪዎች በተዘናጉና ስራቸውን የቀን ስራቸውን እየሰሩ ባሉበት፣ ወይ ደግሞ በጠዋት እነሱ ገና ከእንቅልፋቸው ሳይነሱ ነው መጥተው በድንገት ጦርነት የሚከፍቱት። በአካባቢው የቀበሌ ሚኒሾች ነው እንጂ ምንም አይነት ታጠቀ ኃይል አይኖርም የለምም። በታጠቁ ምንሾች አካባቢ እንግዲህ ምንሾች ባሉበት ባልተኙበት ቦታ ነው መጥተው ጦርነት ቢከፍቱባቸው አሁን ትናንት የተከፈተው እነሱ ምንም ባይ ኢንፎርሜሽኑ በሌላቸው እና ሰላማዊ የሆኑ ሰዎች ሰዎች ላይ ነው በጠዋት ተመጥቶ ጦርነቱ የተከፈተባቸው። የሶማሌ ክልል ልዩ ኃይል በኦሮሚያ ክልል የሚኖሩ ሰላማዊ ዜጎች ላይ ግድያን ይፈጽማል የሚል ከፍተኛ ወቀሳ በተደጋጋሚ ይቀርብበታል። የክልሉ መንግስት ድርጊቱን ያስተባብላል። በዚህ ጉዳይ ላይ ምላሽ ለማግኘት የክልሉ የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ኢድሪስ እስማኤል የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ ነበር፣ አልተሳካም፣ ስልካቸው ስለማይነሳ። በሌላ በኩል ባለፈው ሳምንት በክልሉ ሰዎች በዘፈቀደ ይታሰራሉ፣ ይሰቃያሉ የሚለውን የዓለም አቀፉን የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች ሪፖርት በተመለከተ ከሶማለኛ ቋንቋ ዝግጅት ክፍል አቶ ኢድሪስ ተጠይቀው የክልሉ ልዩ ፖሊስ ሳይንስ በስነ ምግባር የታነጸ ነው ብለው ነበር። ልዩ ኃይሎች አሉን። እነዚህ የፖሊስ ኃይሎች ጥሩ ሥነ ምግባር ያላቸው ናቸው። ዝም ብሎ ሰዎችን እያያዙ ማሰር የአስተዳደሩ ፍላጎት እንዳልሆነ ያውቃሉ። ሥልጠናም ተሰጥቷቸዋል ስለ እስረኞች አያያዝ። በዚህ ላይ ደግሞ ልዩ ፖሊስ እስር ቤቶች ውስጥ የሚያገባው ነገር የለም። በዚያ እስረኞችን የሚጠብቁ በምግባር የታነጹ ዘቦች አሉን። በሌላ በኩል በጅጅጋ ከተማ ነዋሪ እንደሆኑና በኃላፊነት ቦታ ላይ እንዳሉ የገለጹ አንድ የሶማሌ ክልል ተወላጅ የኦሮሚያ ሚሊሻ ነው ጦርነት የከፈተብን ብለዋል። ዘማ ይባላል። የኮሚኒኬሽኑ የክልሉ ኮሚኒኬሽን እዛ ላይ ይሰራለው። በዛ ልክ በዛ ላይ የዩኒቨርሲቲ መምህር ነው። ሜሶ ወረዳ ነው። ከኦሮሚያ ጋር የሚዋሰን ድንበር አካባቢ ላይ ነው እና እዛ ላይ ያሉት በጠዋት ነው ወረራ ያካሄዱ። ማነው ወረራ ያካሄደው? የኦሮሚያ ሚሊሻ ፖሊስ እና ኦነግ ናቸው። አንድ ላይ ሆነ ነው ፈጥኖ ደራሽ የኦሮሚያ ፈጥኖ ሚሊሻ ፖሊስ እና ኦነግ አንድ ላይ ሆነ ነው ወረራ ያካሄዱ እና ሀያ አምስት ሰው ነው የገደሉት፣ ለሰላሳ ሰው ደግሞ አቁስሏል። እስከ ዛሬ ድረስ የሚታወቀው ሲዘገብም የቆየው የሶማሌ ክልል ልዩ ፖሊስ ታጣቂዎች ኦሮሚያ ክልል ገብተው ጥቃት እንደሚያደርሱ ነው ዛሬ በጭናክሰን ባቢሌ፣ በጉርሱም፣ በሚኤሶ እንደዚህ ባሉ አካባቢዎች ሶማሌ ክልል ልዩ ፖሊስ ታጣቂዎች ገብተው ሰዎች መግደላቸውን ነግረውናል የአካባቢው ነዋሪዎችም የመንግስት ኃላፊዎችም። እንደነገርከን አንተ ደግሞ ጂጂጋ ከተማ ነው ያለ። ይሄንን መረጃ ኪ እኔ ልንገርሽ። ይሄንን ዳዋ ዞን ሞያሌ ትናንት ነው የመጣሁት። ከሞያሌ ሶማሌ ክልል ልዩ ፖሊስ ነው የሚባለው ነገር ትክክል ያልሆነ መረጃ እና ከእውነት ያቀ ውሸት ውሸት ነው ልንገርሽ እና በቦታው ነበርኩኝ። የሞያሌ ጦርነት ላይ ነበርኩኝ። በቦታው ላይ ይሄ ሆን ብሎ የሚደረግ የመሬት ማሳሳት ጋር የተያያዘ እና አንድ ላይ ሆኖ እብን የሚዋጉት ሞያሌ ብቻ ያለ ሞያሌ ትልጉሌጅ፣ ጉርሱም፣ ባሴ፣ ሊኤሶ እና እነዚህ የመሳሰሉት አካባቢዎች ናቸው። እና እነዚህ ጉርባሀሳ የሚባል አካባቢ ደረስ የሚባል አካባቢ ናቸው ወረራ የሚያካሂዱት ን ብሎ የተደረገ የተቀናበረ ሴራ ነው እንጂ ምንም ይህን ያህል ምንድን ነው ከልዩ ጋር የሚያያዝ አንድ ነገር የለም ነው የሚሉት። ስለዚህ አሁን ያንተ ያንተ አስተያየት ልዩ ፖሊስ ሰላማዊ ዜጎችን አልገደለም ነው? አልገደለም በቦታም ራሱ እንደሌለ እኔ በጀስቲፊኬሽን አረጋግጣለሁ። ታዲያ ማን ነው የሚገድለው? መጀመሪያ ወረራ መጀመሪያ ወረራ የሚያካሄዱት እነማን ናቸው ነው? ማን ነው ወረራ የሚያካሄደው ነው መጀመሪያ ሶማሌ ፍለጋ ሄደ ነው የሚወራቸው ወይስ ኦሮሞ ኦሮሞ ነው ፍለጋ የሚወጣው ኦሮሞ ነው ወረራ የሚያካሄደው ይሄ ግልጽና ግልጽ የታወቀ ነው ይህንኑ የሶማሌ ክልልን ምላሾች አካትቼ የጭናክሰን ወረዳውን የኮሚኒኬሽን ጉዳዮች ኃላፊ አቶ ኡመርን ጠይቄያቸዋለሁ ያው መቼ ኢትዮጵያ ዝኮ የለመደ የሶማሌ ክልል ውሸት መሆኑን እኮ መቼም እኮ ይሄ ጦርነት እኮ እኛ ላይ ከተጀመረ ወዲህ እኮ ወደ ሰባት ዓመት ምናምን ደርሶታል ታቃለ ሁሌ እያተባበለ ነው ምን ስለዚህ ምንድን ነው በእናንተ በኩል እንደ መፍትሄ ሀሳብ የምታቀርቡት መንግስት መጥቶ እኮ እያቃጠለ ያለው እየተቃጠለ ያለው ከሁለቱ ማህበረሰብ የኢትዮጵያ ንብረት የኢትዮጵያ ነፍሶች ስለሆኑ በቶሎ ቢሎ መፍትሄው መስጠት አለበት ማለት ነው። ከሰዓት እጥረት አኳያ በስልክ ያነጋገርናቸውን የምስራቅ ሐረርጌ የተለያዩ ዞኖች እና ወረዳ ነዋሪዎች አስተያየት ማካተት ባንችልም እንደነገሩን የሶማሌ ክልል ልዩ ኃይል ታጣቂዎች ሰዓት እየለዩ ወደየቀበሌዎቹ ገብተው ግድያ እየፈጸሙ መሆኑን ነው ያቀረቡት። ጥያቄም በአካባቢዎቹ ሰዎች በሰላም ወጥተው መግባት ስለት ናቸው። የፌዴራል መንግስቱ አስቸኳይ እርምጃን እንዲወስድ ነው። ከሁለቱም ወገኖች ያገኘነው መረጃ እንደሚያሳየው በሶማሌ ክልልና በኦሮሚያ ክልል አዋሳኝ በሆኑ ቦታዎች ጦርነት መሰል ውጊያዎች በየቀኑ እየተካሄዱ መሆኑን ነው። ከፌዴራል መንግስቱ ምላሽ ለማግኘት የኮሚኒኬሽን ጉዳዮች ኃላፊ ሚኒስትር አቶ አህመድ ሸዴ የእጅ ስልካቸው ላይ ተደጋጋሚ የስልክ ሙከራ አድርገናል፣ ምላሻቸውን ለማካተት አልቻልንም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮን፣ እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባ እናልፋለን። በቂሊንጦ ማረቢያ ቤት የሚገኙና በተለያዩ ወንጀል ወንጀሎች የተከሰሱ እስረኞች የመፈታታቸው ጥያቄ በጩኸት ሲያሰሙ መዋላቸውን እስረኞችና ቤተሰቦች ለአሜሪካ ድምጽ ተናገሩ ይላል። ጩኸቱንና ተቃውሞውን ተከትሎ ታዲያ ፖሊስ አስለቃሽ ጭስ ተኩሷል ነው ያሉት ለሀገር ውስጥ መገናኛ ብዙኃን ምላሽ የሰጡ የስራ ኃላፊዎች ሕግ ባለበት ሀገር እንፈታ፣ የጅምላ ጥያቄ ተቀባይነት የለውም ነው ያሉት። ጽዮን ግርማናት አሁንም የተከታዩን ዝርዝር የያዘችው በቂሊንጦ ማረሚያ ቤት ውስጥ በተለያዩ ጉዳዮች ተከሰው የሚገኙ እስረኞች ለሌሎች እስረኞች የተሰጠው ይቅርታና ምህረት ለእኛም ሊሰጠን ይገባል በሚል በዛሬው ዕለት ከፍተኛ ጩኸት ማሰማታቸውን ያነጋገርናቸው ቤተሰቦችና በእስር ቤት የሚገኙ ምንጮች ለአሜሪካ ድምጽ ተናግረዋል። ለደህንነታቸው ስንል ድምጻቸውን አየር ላይ የማናውለው የእስር ቤት ምንጮች እንደተናገሩት ከትላንት ወዲያ እስር ቤት ተገኝተው ያነጋገሯቸው ኃላፊዎች በፖለቲካና በሙስና ከተከሰሱት ውጭ በተለያዩ ወንጀሎች ተጠርጥረውና ተከስሰው የታሰሩ እስረኞች በይቅርታና በምህረት እንደማይፈቱ፣ እንደዚያ ያሉ እስረኞች ጉዳያቸው የሚታየው የሀገሪቱን ህግ ተከትሎ እንደሆነ እንደተነገራቸው ነው። እስረኞቹ በበኩላቸው በሀገሪቱ አጠቃላይ የተፈጠረው የይቅርታና የመደመር መንፈስ እነሱንም ማካተት እንዳለበት በይቅርታ አዋጁ ጉዳያቸው አይታይም ከተባሉት ግድያና የመሳሰሉት ከባድ ወንጀሎች ውጭ ያሉት እስረኞች መፈታት እንዳለባቸው ገልጸው ሲከራከሩ ቆይተዋል። ጥያቄያቸው ተቀባይነት ባለማግኘቱም ከትላንት ጀምሮ የምግብ ማቆም አድማ ማድረጋቸውን፣ ዛሬ ደግሞ ተቃውሟቸውን በጩኸት ማሰማታቸውን ይናገራሉ። በእስር ቤቱ አምስት ዞኖች የሚገኙ እስረኞች በሙሉ ወጥተው ከፍተኛ ጩኸት ሲያሰሙ አስለቃሽ ጭስ እንደተተኮሰባቸው የሚናገሩት ምንጮች በመጨረሻ የጥይት ድምፅ ሲሰሙ ሁሉ ሁለቱም እስረኞች ወደ የማደሪያቸው ገብተው እንደሚገኙ ገልጸውልናል። ማምሻውን ለማጣራት ባደረግነው ሙከራም በአስለቃሽ ጭስ አንድ ሰው ከመጎዳቱ ውጭ ሌላ እስረኛ ስለመጎዳቱ ያገኘነው መረጃ የለም። በእስር ቤቱ ውስጥ ጩኸት ከተሰማ፣ አስለቃሽ ጭስ ከታየና አካባቢው በፖሊስ መከበቡ ከታወቀ በኋላ ቤተሰቦች ወደ ቦታው በመሄድ ለማጣራት ባደረጉት ጥረት መረጃን ከማግኘት ይልቅ በፖሊስ መደብደባቸውን ተናግረዋል። ፖሊስ ለአዲስ አበባ ከተማ አስተዳደር የቴሌቪዥን ጣቢያ አዲስ ቲቪ ቃለ ምልልስ ሲሰጡ የነበሩ ቤተሰቦችን ሲደበድብ በምስል እንደተቀረጸ ነግረውናል። ስሜ ታምራት ካሳ ባላለው እዚህ ወንድሞቻችን ወገኖቻችን ለመጠየቅ መጣን እስረኞች ቂኒጦ እስር ቤት በሚባለው አቃቂ ክፍለ ከተማ በሚገኘው እና ወገኖች ለመጠየቅ በመጣንበት ሰዓት ውስጥ የምንጠይቅበት ሰዓት ችግር አለ ብለውን ከሶስት ሰዓት ከአራት ሰዓት በላይ አስቀምጠውን ከክፍለ ሀገር የሚመጣ ጠያቄ አለ። እባካችሁ የሕግ ያለ የባንዲራ ያለ አልን። ምንም መብት ሊሰጠን አልቻለም። ከዛ በኋላ ደግሞ በኃይልና በዱላ እኛንም ከአካባቢው እንድንርቅ አደረጉን። እስረኛ ላይ ደግሞ አስለቃሽ ጭስ እና የእሳት አደጋ ሲያዩ እናቶች ምንድን ነው ሲባል እናንተም ትገባላችሁ የሚል ዛቻና ሳቅ ጭምር ሕግ ሊያስከበሩት ሕግ ዩኒፎርምን የለበሱት ወገንን ዜጋ ነው። አብይ መጥቶ ያስፈታችሁ አብይ መጥቶ ያስፈታችሁ ተብለ ይው ምስክርም አለኝ። ይሄ ሁሉ እየተመታ እዚህ ሆናለሁ። ስለዚህ ህግ ያለበት ሀገር ነው እንድትሉልን እፈልጋለሁ። እና እኛ ምንድን ነው ምን ተብሎ እንደሆነ የሰማችሁት ድምፅ ለአዲስ ቲቪ የተሰጠ ቃለ ምልልስ ሲሆን ቃለ ምልልሱ በፖሊስ ሲቋረጥ ይታያል። የቀድሞ የነገረ ኢትዮጵያ ጋዜጣ አዘጋጅና የኢንተርኔት አምደኛው በተለይም ደግሞ የእስረኞችን ጉዳይ በትኩረት የሚከታተለው ጌታቸው ሽፈራው ከፖለቲካ ጋር በተያያዘ እስካሁን ያልተፈቱ እስረኞች ብዙ ናቸው ይላል። ም አብዛኞቹ ምንድን ናቸው በአንድ መዝገብ አሁን ለምሳሌ በነ ሚፍታ ሸሶ የሚባል መዝገብ አለ ሰባ ሰባት ተከሳሽ በአንድ ተከሰውበት የነበረው ከነዚህ መካከል ሰላሳ ሶስት ያህሉ አምነናል ስለዚህ አንከራከርም ስላሉ በቀጥታ ወደ ፍርድ ተገባና ከአምስት ወር ጀምሮ እስከ አስራ ስድስት ዓመት ተፈርደባቸውና እነዚህ እስረኞች ቃሊቲ ነበሩ። የቀሩት ከአርባ በላይ የሚሆኑት ግን ቅሊንጦ ነበሩና እነዚህኞቹ ቃሊቲ ተፈርደባቸው ሲፈቱ በአንድ መዝገብ የተከሰሱት ከዛ አሁን ከአርባ በላይ በአንድ መዝገብ ተከሰው፣ ነገር ግን እኛ ጉዳዩን አልፈጸምነውም ስለዚህ መከላከያ ምስክር እናቀርባለን፣ እንከላከላለን ያሉት ደግሞ ቅይንጦ ይገኛሉ። እንግዲህ በአንድ መዝገብ ማለት ነው። በተመሳሳይ በእነ ገብሬ ንጉሴ መዝገብ አስራ አራት ተከሳሾች ነበሩ። ዘጠኝ ያክሉ እንከላከልን ብለው አምነዋል። በማመናቸው ተፈርዶባቸዋል። እነዚሁም አስራ ስድስት አመት ነው የተፈረደባቸው። እነዚህ የተፈረደባቸው አስራ ስድስቱ ቃሊቲ ስለነበሩ ተፈተዋል። ቃሊቲ የተፈረደባቸው ሰዎች ሲፈቱ ማለት ነው። ሌሎችም ለምሳሌ አስቻለው ደሴ እኔ መሰለ በደል የተፈጸመበት በእስር ቤት ውስጥ ተኩላሽ የተገረፈ ልጅ ጨለማ ቤት እንደከረመ ብዙም እናንተን በሰሩት የነበረ ልጅ ነው። ጭራሹን እንዲያውም በችሎት መድፈር ተብሎ ስድስት ወር ተቀጥቷል። አሁን በዛው በሽብር ወንጀል ጉዳዩን ሲከታተል የልደታ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በዚሁ በጉዳዩ ሲናገር ችሎት ደፍራል ተብሎ ጭራሽ ስድስት ወር ተፈርዶበታል። በኦነግም እንደዚሁ በነ ቱፋ መልካ በእነሱ መዝገብም እንደዚሁ አልተፈቱም። ስድስት ወር ተቀጥተዋል፣ ችሎት ደፍራቸዋል ተብሎ ስለዚህ በኦነግና በአርበኞች ግንቦት ሰባት የተከሰሱ ከመቶ በላይ የሚሆኑ እስረኞች አሁንም ኪሊፕ ቅሊምጦ እስር ቤት አሉ። ከእስረኞቹ አንዱ የሆነውና በዚህ በቂሊንጦ ማረሚያ ቤት የሚገኘው አስቻለው ደሴ ቤተሰቦች በነገሩ ግራ እንደተጋቡ ይናገራሉ። ሙልተን አልታሰባለለው የአጎቴ ልጅ ነው። ከሱ የበለጠ በነገራችን ላይ ሲሆነ እኛን እስረኞች የሚገር አንቺ ወንድምሽ የሆነ ቦታ ላይ ሆኖ በየጊዜው እንደዚህ ሰቦቃ እየሰማሽ መቼም ስራም አይሰራም አይሰራም፣ ምንም ነገር አንሰራም። በቃ ስለሱ ነው ሁልጊዜ በየቀኑ መሄድ አለብን፣ ምግብ ይዘን መሄድ አለብን። ያለውን ግልጥ ነው ብዬ ነገር አልችልም። በዛ ላይ ደግሞ ብዙ ሰዎች ብዙ ሰዎች ስንት እና ስንት እንኳን ስለ ሀገራቸው እውነታው የሆነ ስራ እየሰሩ እንኳን እየተለቀቁ እሱ ምንም ነገር በጣም የሚገርምኝ፣ ሁላችንም እዚህ ሀገር ላይ እንኖራለን እናውቀዋለን ሁሉንም ግን በስ ያለው ነገር እንደ ለእኛ ራሱ ምንም ቤተሰብ ብንሆንም እውነታውን ስናየው ግን በጣም ነው የሚያበሳጨን። ምክንያቱም ይህ ልጅ የራሳቸው ሰራተኛ የነበረ ልጅ ነው፣ ፌዴራል ነው የነበረው የራሳቸው ሰራተኛ ነው። ሁሉም ግን በጊዜው በሀገሪቱ ላይ የነበረው ደባፍሳ ሲሆኑ እንትኖች ሲደረግ ስራውን ትቶ ነው የወጣ። ሌላ ያደረገው ነገር ምንም ነገር የለም። እኔ በዚህ ዓይነት ሥርዓት ውስጥ ግን የወንድሞች ህይወት እየፈሰሰ እያየሁ መሰረታ አልችልም አለ ትቶ ተወጣ።

በሌላ በኩል የሀገር ውስጥ መገናኛ ብዙኃን ከስራ ኃላፊዎች አገኘ ነው ባሉት መረጃ ሕግ ባለበት ሀገር በጅምላ የሚደረግ የፍቺ ጥያቄ ተቀባይነት የለውም ተብሏል ብለዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አንድ ዜና አንብበን ወደ ሁለተኛው አጋማሽ እንሻገራለን። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በደቡብ ሱዳን ላይ እንደ አውሮፓውያን አቆጣጠር እስከ ግንቦት 2019 ዓ ም የሚዘልቅ የጦር መሳሪያ ማዕቀብ እንዲደነገግ በዩናይትድ ስቴትስ የረቀቀ ውሳኔ አስድጓል። ውሳኔው የደቡብ ሱዳን ሰላም ላይ አደጋ በመደቀን ግጭቱን ለማቀጣጠል አደጋ የደቀኑ ተብለው የተወነጀሉ ሁለት የሀገሪቱ የጦር ኃይል ባለስልጣናት ላይ የጉዞ እገዳና ንብረታቸውን እንዳይንቀሳ እንዲንቀሳቀስ ማድረግን ይጨምራል። ውሳኔው በዘጠኝ አባላት ድጋፍ ስድስት አባላት ኢትዮጵያ፣ ሩሲያና ቻይናን ጨምሮ ድምፀ ተአቅቦ አድርገውበት እንዳለፈ ነው የተገለጸው። አድማጮች አሁን የውይይት ክፍለ ጊዜ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው እሁድና ሰኞ ወደ አስመራ ተጉዘው የሰላም ስምምነት በተፈራረሙበት ወቅት የኤርትራ ፕሬዚደንት ኢሳያስ አፈወርቂ ከፍተኛ የደስታ ስሜት በማንጸባረቅ ንብረታችንን በሙሉ አግኝተናል፣ የጎደለን ነገር የለም ሲሉ ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ሁለቱ ሀገሮች የተስማሙባቸውን ነጥቦች መሰረት በማድረግ አሁን የቀሩን ጥቃቅን ነገሮች ናቸው ናቸው ብለዋል። ስለ አጠቃላይ ስምምነቱ እንዲያብራሩ አቶ ልደቱ አያሌውን አቶ ገብሩ አስራትንና ዶክተር መሃሪ ረዳኢን ጋብዘናል። ዶክተር መሀሪ ረዳኢ በአዲስ አበባ ዩኒቨርሲቲ የህግ መምህር ናቸው። አቶ ልደቱ አያሌው የኢትዮጵያ ዲሞክራሲያዊ ፓርቲ ብሔራዊ መማክርት አባል ናቸው። አቶ ገብሩ አስራት የአረና ትግራይ ፓርቲ የስራ አስፈጻሚ ኮሚቴ አባል እንዲሁም በመድረክ የስራ አስፈጻሚ ኮሚቴ አባል ናቸው። በኢትዮጵያና በኤርትራ መካከል ስለነበረው የግንኙነት ታሪክና ወደ ጦርነት ስላደረሳቸውም ሁኔታ በሰፊው የሚዘረዝር መጽሐፍ ማበርከታቸው የሚታወቅ ነው። አቶ ገብሩ፣ ኢትዮጵያስ ከተደረገው ስምምነት ያገኘችው ጥቅም ምንድን ነው? የቀሩት ነገሮችስ እውን ጥቃቅን ናቸው? ለሚለው ጥያቄ እንግዶቻችን በተከታታይ አስተያየታቸውን ይሰጣሉ። በአቶ ገብሩ አስራት ይሆናል የሚጀመረው። ያወያየቻቸው አዳነች ፍሳሀዬ ነች። በሁለቱም አገሮች መካከል በተለይ በሁለቱም ህዝቦች መካከል ሰላም መውረዱ የሚደገፍ ነው። ግን ደግሞ ይሄ ሰላም ለምን እንደፈረሰ መጀመሪያ ላይ መታወቅ ያለበት ይመስለኛል። ሴንስለስ ጦርነት ነበር ይባላል በእርግጥ ነው። ግን ይሄን ጦርነት ማን ነው የጀመረው የሚለው ነገር ራሱ ሻዕቢያ መሆኑ እስካሁን ድረስም አልተነገረም። እንዲያውም ይቅርታ የሰማሁት በኢትዮጵያ በኩል በዶክተር አብይ እንጂ በኢሳያስ በኩል ይቅርታ አልጠየቀም። ይሄ ሌላ ነገር ሁኖ እኛ እንደ ፖለቲከኞች ባለድርሻ በመሆናችን የሚያገቡን ብዙ ነገሮች አሉ። ይሄ ሰላም መውረዱ ጥሩ ሆኖ፣ ግን ለዚህ ሰላም መደፍረስ ምክንያት የሆኑ እውን ተፈተው አንል የሚለው ነገር ግን መዳሰሱ ጠቃሚ ይመስለኛል። እንግዲህ ይሄ ጦርነት የተቀሰቀሰው በሻዕቢያ ጥቃት ሲሆን ሰበብ ያደረገው የድንበር ጉዳይ ነው እና አሁን የድንበር ጉዳይ ተፈቷልን በተለይ በኢትዮጵያ በኩል ይሄ የአይዞች ስምምነት ተግባራዊ እናደርጋለን ሲሉ የኢትዮጵያ ግዛትን የኢትዮጵያ ዜጎችንም ወደ ኤርትራ አሳልፎ የመስጠት ጉዳይ ነበርና ይሄ ነገር በግልጽ ተፈቷልን ህዝቦች ናቸው ይሄ መፍጠት ያለባቸው ወይስ እንዴት ነው የሚሆነው የሚለው ገና ያልተመለሰ ነገር አለ ሁለተኛው መሰረታዊ ደግሞ ኢትዮጵያ አሁንም የተባለው የባህር በር ጠቀምት ቻለች ነው የተባለው ይሄ ከአሁን በፊትም ከሀያ ሰባት አመት በፊትም በኢሳያስ የታወጀ ነበር ግን ኢትዮጵያ የምታገኘው ከዚህ የባህር ጥቅም በአቶ ኢሳያስ ፍቃድ ነው ወይ ወይም አስገዳጅ ዓለም አቀፍ ውል ስምምነት ኖሮ ነው ይሄ መሆን ያለበት? ምክንያቱም ይሄ ከሆነ ሌላ ጊዜ ደግሞ ሲፈልጉ የባህር በሩን ሊዘጉት ይችላሉ። እዛ ያለውን የኢትዮጵያ ሀብት ሊወርሱ ይችላሉ። ስለዚህ በዚህ ረገድ ያለው ስምምነትም የምናውቀው ነገር የለም። በእኛ አስተያየት ኢትዮጵያ የባህር በር ያስፈልጋታል የሚል እምነት ስላለን፣ ይህም ያልተቋጨ ያላለቀ ነገር ነው። ሌላው ሶስተኛው ነገር በዚህ አካባቢ በጂኦ ፖለቲካ ውስብስብ አለ። ስምምነቱ የኢትዮጵያን ጥቅም ያስከበረ መሆኑ በማረጋገጥ እንዲቋጭ ፍላጎታችን ስለሆነ ይህን እንፈልጋለን። እንግዲህ አቶ ኢሳያስ የፈለጉትን ያገኙ ይመስላሉ። ላጠቁት ጥፋትም ይቅርታ ሳይድ ነው ይሄ ነገር። ያገኙት የድሮዎች የኢኮኖሚ ጥቅሞችም ሊያገኙ ነው። ተገለውት የነበረው የአፍሪካ ህብረት፣ በዓለምም በኢጋድም፣ ይሄ ሁሉ ያገኛሉ። የእሳቸው ግልጽ ነው። ብዙም ታትርፈዋል። ኢትዮጵያ ምን ያተረፈች የሚለው ግን ገና ማየት ያለብን መመርመር ያለብን የኢትዮጵያን ሕዝብ የኢትዮጵያን ፖለቲካ ፓርቲዎች ባለድርሻዎች አግኑሎ ይህ ስምነት ከተካሄደ ተመልሰን ችግር ውስጥ እንዳንገባ እኔ ያሳስበኛል። አሁንም ይሄ ጉዳይ ግልጽ ባለድርሻ አካሎች ሁሉ አውቀውትና ምን ታሰጥተውት መካሄድ ያለበት መሆን ያለበት ይመስለኛል። እንደዚህ ነው የኔ እይታ። አመሰግናለሁ። በነገራችን ላይ ያኔ ስምምነቶች ሲደረጉ የወረረችው ኤርትራ ስለነበረች የምትከፍለው ካሳ እንዳለም የተቀመጠ ነገር ያለ ይመስለኛል። የድንበር ጉዳይ አለ። ባድመ ልትሄድ ነው ልትቀር ነው? አደሮ በሁለት ቦታ ሊከፈል ነው አይከፈልም? እሱንም ሁሉ አብረን እያየን እንግዲህ ዶክተር መሐረዳይ አመሰግናለሁ። እንግዲህ ከዚህ ስምምነቱ ለነገሩ ዝርዝሩ ብዙ ያገኘነው ነው ነገር ስለሌለ ኢትዮጵያ ምን አገኘች፣ ምን አቃጭ ኤርትራ ቅድማ ምን አጣች ለመወሰን ትንሽ አስቸጋሪ ነው የሚመስለኝ። በቂ መረጃ ያለ አይመስልም። ነገር ግን ይሄ ግንኙነት በመንግስታትና በሕዝቦቹ መካከል ያለው እና ሊፈጠር የታሰበው ግንኙነት በጎ ነው። ለሁለቱም ሀገሮች፣ ለሁለቱም ሕዝቦች ጠቃሚ ነገር ነው። ይሄ ጉዳይ ነገር ግን ይሄ ኤርትራ ጉዳይ ትንሽ ከታሪካችንም አንጻር ለነገሩ ነገር ያግዙኝ ይሆናል። ቀደም ብሎ የነበሩ መሪዎቻችን በኤርትራ ጉዳይ ኮንስስተንትሊ ስህተት ሲሰራ ነው የመጣው። አፄ ምኒልክ በውጫሌ ውልም ሆነ ከአድዋ ጦርነት በኋላ ኤርትራን በተመለከተ የሰሩት ስህተት እንደነበረ የታሪክ ዘጋቢዎች ያስቀምጣሉ። አጤ ኃይለሥላሴም በዘመናቸው ፌዴሬሽንን ተጣድፈው በማፍረሳቸው ስህተት እንደሰሩ ነው ታሪክ የሚዘግበው። በደርግ ዘመንም እንደዚሁ በተለይ በምስራቅ የጦር ግንባር ድል ካገኘ በኋላ ደርግ በምስራቅ የተገኘው ድል በሰሜን ይደገማል ብሎ በጦርነት ለመፍታት ሁሉ ኃይሉን እዛ ላይ ተረባርቦና ተጣድፎ እንደወደቀ ነው የምናውቀው። ኢህአዴግን ሪፈረንደሙን አደራጅቶ የድንበርና ሌሎች ሌሎች ጉዳዮች በቂ ትኩረትና በቂ ውይይት ሳይደረግባቸው ኤርትራን እንደ ሀገራዊ ቀናን ብሎ ኢህአዴግም በጣም የሰራው ስህተት አለ። ስለዚህ አሁንም በዚህ በዶክተር አብይ ጊዜ ተመሳሳይ ስህተት እንዳይሰራ ያሰጋል። ግንኙነቱ በመርህ ደረጃ ጥሩ ሆነ፣ ግን እየተሰሩ ያሉ ነገሮች በአግባቡ ታስቦባቸው መብቅና ግዴታችን የሌላው ሌላው፣ ግንኙነታችን፣ ድንበራችን በአግባቡ ታውቆ እንደ ሁለት መንግስታትና እንደ ሁለት ሀገር ዜጎች ዜጎች እንዲሆን ትገብም ሲወጡም ሀገር ውስጥን ሲሰሩ እነዚህ ነገሮች ሊመቻቹ ይገባል። ይሄ ሁኔታ ሳይመቻች ተጣድሰን በሁለቱም መሪዎች መካከል ያለው ወዳጅነት የሚመስል ልዩ ፍቅር አማሎን ነገሮችን በአግባቡ ሳናስተካክል ግንኙነቱ ከቀጠል ነው፣ ቀደም ብሎ መንግስታት የሰሩ ስህተት እንዳንደግም ሰጋለው። የአልጀር ስምምነት ሲፈረም ሁለት ኮሚሽኖች ነው የተቋቋሙት፣ የድንበር ኮሚሽንና የካሳ ኮሚሽን ይባሉ። የካሳ ኮሚሽኑ ጦርነቱ ኤርትራ እንደጀመረችው አረጋግጦ ከፍተኛ ውድመትም ያደረሰችው ኤርትራ እንደሆነች በኢትዮጵያን በኩል በእርግጥ ውድመት አድርሷል የኢትዮጵያ መንግስትም ተብሏል። ዞሮ ዞሮ ግን የሁለቱም ውድመት አመዛዝ ነው። ኤርትራ ለኢትዮጵያ አስር ሚሊዮን ዶላር እርካታ ልትከፍል ይገባል ተብሎ ተወስኗል። አሁን ግን ከዛ ተመጥኖ የድንበር ጉዳይዋ ብቻ ነው የተስማሙባት እንጂ ያቺ ነገር አልተነሳችም ቀርካለች ዛ ምናልባት ይሄ ችኮላችን ያመጣው ነገር ነው ወይስ ሆነ ብሎ የካሳውን ጉዳይ ሊተውት ፈልገው ነው፣ ለእኔ ግልጽ አይደለም። ዞሮ ዞሮ ግን እንደዚህ አይነት ነገሮች አሉና ይሄ ሀገር ውስጥ የምናረገው ነገር ብንቸኩልም ልናስተካክለው እንችላለን። ቀላል ነው፣ የውስጣችን ጉዳይ ነው። በሁለት ሀገሮች መካከል የሚደረግ ግንኙነት ግን በኩለን ስንገባበት ኋላ ብቻችን ልናፈርሰው የማንችልበት ሁኔታ ነው የሚፈጠረው፣ እና እዚህ ላይ ጥንቃቄ የሚያስፈልግ ይመስለኛል። አመሰግናለሁ። እሺ፣ አቶ ልደቱ አመሰግናለሁ። ዋናው ነገር አሁን ቅድም ያነሳሽው ጥያቄ የኢትዮጵያ ጥቅም ምንድን ነው የሚለው ላይ ለእኔ ትልልቆቹ ጥቅሞች ሁለት ጥቅሞች ናቸው። አንደኛ ሰላም ነው። ሰላም ማለት ለዲሞክራሲም ለልማትም መሰረት ነው። ሁለተኛ አጠቃላይ የአካባቢውን ሰላም የሚቀይር ጉዳይ ነው የኢትዮጵያና የኤርትራ ግንኙነት። ስለዚህ እንደ ኢትዮጵያ ትልቁ ጥቅማችን ሰላም ማግኘት ነው አንዱ። ሁለተኛው በመጥፎ የታሪክ አጋጣሚ ብንለያይም የኢትዮጵያና የኤርትራ ህዝቦች ቋንቋ የምንጋራ ባህል የምንጋራ ሃይማኖት የምንጋራ አጠቃላይ ስነልቦና የምንጋራ አንድ ህዝብ ነን። ስለዚህ ወደ አንድነት የሚያመራ ግንኙነት ውስጥ መግባታችን ራሱ ትልቅ ጥቅም ነው፣ ትልቅ ዋጋ ያለው ነው። ስለዚህ ከጥቅም አንጻር እነዚህን ነገሮች አጉልተን ማየት ያለብን ይመስለኛል። ወረራውን ማን ጀመረው፣ ማን ነው ይቅርታ መጠየቅ ያለበት ማን ካስ የሚለው ጉዳይ ቁም ነገር አይደለም ባልልም፣ ትልቅ ዋጋ ግን የምንሰጠው ጉዳይ አይመስለኝም አሁን ከጠቀስኳቸው ሁለቱ ጥቅሞች አንጻር። አድማጮች ውይይቱ አላበቃም። አቶ ልደቱ ካቆሙበት ይቀጥላሉ። በንግብ ፕሮግራማችን ሰፋ ብሎ ይቀርባል። ተከታተሉን። ክቡራትና ክቡራን አድማጮቻችን የአርብ ምሽት ዝግጅታችን ይቀጥላል። አሁን ወደ ሳምንታዊው እሰጥ አገባ እናልፋለን። በኢትዮጵያ ወቅታዊ የፖለቲካ ጉዳዮች የለውጥ እንቅስቃሴና በሀገሪቱ የሚታዩ ግጭቶች ዙሪያ ባለፈው ሳምንት የተጀመረ ክርክር የመጨረሻ ክፍል ነው። እሰጥ አገባ ለዛሬ ምሽት ይዞ የቀረበው የኦሮሞ ሚዲያ ኔትወርክ ዲሬክተር አቶ ጃዋር መሐመድ እና በሰሜን አሜሪካ የትግራይ ተወላጆች ማህበር ዲሬክተር አቶ አሉላ ሰለሞን ናቸው የሚከራከሩት። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ቅዳሜ ዝግጅቱ እልባት ካደረገበት ጀምራል። ስለሚታዩት ቀውሶች ሁሉ አንድን ወገን ብቻ ተጠያቂ ማድረግ አይገባም ሲሉ ነው አቶ አሉላ ባለፈው ሳምንት ዝግጅታችን መጨረሻ የተናገሩት። ስለተለያዩ ተለያዩ ፍላጎቶች ያሉትም አለ አቶ ጃዋር። ዋናውን ሁለታችን የሚመለከት ቀጥታ ጥያቄ ከማንሳቴ በፊት ለአቶ አሉላ ሰለሞን ሀሳብ መልስ መስጠት የሚፈልጉ ከሆነ እድል ስተ አሉላ አንድ ነገር አንስቷል። በሶቪየት ትልቅ ሚና የተጫወተው የደህንነቱ ቢሮ ነው። እነ ጎርባቸው መጥተው ወደ ዲሞክራሲ ሀገር ለማሸጋገር እርምጃ ሲወስዱ ያ ሪፎርም ጥቅማቸውን የሚጎዳባቸው ወይ ደግሞ በዛ ግርግር ተጠቅመው ንብረት ማካበት የፈለጉ እንደ ፑቲን ያሉ ግለሰቦች ናቸው ሀገሪቷ ውስጥ የሪፎርሙን አጀንዳ ለመቀልበስ ባደረጉት ሴራ ነው ሀገር ብትንትን የወጣው። አሁንም ቢሆን ኢትዮጵያ ውስጥም እያልኩ ያለሁት ጠቅላይ ሚኒስትሩ ስህተት የለበትም አይደለም። ያም ሆነ ይህ ግን የለውጡ አመራር ነው፣ ለውጥ እየመራ ነው ያለው። አሉላ ወንድሜ፣ አይደለም ዛሬ እንደ ሳሞራ ወታደር እያዘዙ ወጣቶች ሲያስጨርሱብን አንድ ቀን የትግራይ ህዝብ ይነሳል አልኩም። ዛሬም ቢሆን እነዚህ ሀገር እየበጠበጡ ያሉ ግለሰቦች ለትግራይ ጥቅም አይቆሙም። የትግራይን ህዝብ አይወክሉም። ይኸውልህ ባለፈው መቀሌ ላይ ሰልፍ ነበረ፣ የሰማዕታት ሰልፍ። በዛ ላይ የህዋትና የትግራይ ህዝብ አንድ ነው አይነጣጠልም የሚል በጣም አሳፋሪ ነገር ነው የቀረበው። ህወሀት የፖለቲካ ድርጅት ነው። የትግራይ ህዝብ የትግራይ ህዝብ ነው። ህወሀትን የሚደግፍ የማይደግፍ አለ። ግን ህወሀትን የተቸ በሙሉ የትግራይ ህዝብ የጠላ ነው የሚል አቀራረብም ትክክል አይመስለኝም። እነዚህ ብጥብጥ እየፈጠሩ ያሉ ግለሰቦች አይደለም የትግራይን ህዝብ ህወሀትን እንኳን አይወክሉ። የግለሰብና የጥቂት ቡድን ጥቅምን ለማስቆየት የሚያደርጉት ሴራ ነው ብዬ ደግሜ እናገራለሁ። በነገራችን ላይ ወደ ኢትዮጵያ እየተመለስኩ ነው። አንዱ ቀድሜ ሄጄ ላናግረው የምፈልገው ህዝብ የትግራይ ህዝብ ነው። መቀሌ ላይ ከወጣቱ ጋር ልወያይ እፈልጋለሁ። ምክንያቱም የትግራይ ህዝብ የኢትዮጵያ አካል ነው። የትግራይ ህዝብ በሱ ስም ተነገደ፣ በሱ ስም ወንጀል ተሰራ እንጂ ተጠቃሚ አልነበረም። ወደፊት ለምንገነባው ዲሞክራሲያዊ እና ሁሉን ያማከለ የፖለቲካ ሲስተም የትግራይ ህዝብ እኩል ተካፋይ መሆን መቻል አለበት። አይደለም በኦሮሚያ ውስጥ በየትኛው ቦታ የትግራይ ዜጋ በምንም ምክንያት መነካት ያለበትም። የትግራይን ህዝብ መንካት ማለት የኦሮሞን ህዝብ መንካት ነው። የትግራይን ህዝብ መንካት ማለት የአማራን ህዝብ መንካት ማለት ነው። የትግራይን ሲቪሊያን የሚነካ ማንኛውንም ግለሰብ ሆነ ቡድን እቃወማለሁ። እቃቅለዋለሁ። አይደለም የትግራይን ህዝብ እነዚህ ብጥብጥ የሚፈጥሩትን ባለስልጣን ሌላ ቡድንም ሆነ ግለሰብ አንድ የትግራይ ዜጋ ከነካ ራሴን እንደነካ ነው ማየው። የኦሮሞን ህዝብ እንደነካ የአማራን ህዝብ እንደነካ ነው እንታገለዋለን። አይደለም ንጹህ የትግራይ ህዝብ የህወሀት ባለስልጣናት ራሱ ቢሆኑ ከእነ አብይ ጋር ባላቸው ግርግር ያለ ህግና ስርዓት መነካት የለባቸውም። ተጠያቂ የሚሆኑ ከሆነ ህግና ስርዓትን በመከተል ለሀገር ሰላም መረጋጋትና ዲሞክራሲያዊ ሽግግር በሚረዳ መልኩ ነው መሄድ ያለበት። ጠቅላይ ሚኒስትሩ ከስልጣን አውሎ ብቻ ተጠያቂነት ሳያቀርብ ሲለቃቸው ዝም ያልንበት ምክንያት ለሀገር ሰላምና አንድነት ይጠቅማል በሚል ነው እና ወደፊት የሚሆኑ መሆን ያለበት መልካም ህዝብን ከቡድን ፍላጎቶችና ከቡድኖች አላማ መለየት የሚለው ሊሰመርበት ይገባል ቀደም ብዬ መንደርደሪያው ላይ እንደጠቀስኩት በየበኩላችሁ ተከታዮች አሏችሁ የቆማችሁለት አላማ አለ የምታራምዱት ሀሳብ አለ የምታራምዱት አላማ ለረጅም ዓመታት በሰራችሁበት መንገድ ይታወቃል ያ ራሱን የቻለ ሆኖ ሳለ የሚቀርቡበት መንገድ የቱን ያህል ኃላፊነት ይወስዳሉ የሚለው የሁሉም ጥያቄ ነው። በማህበራዊ መገናኛ ብዙሀን ይልቁንም በየበኩላቸው በምታቀርቧቸው ሀሳቦች ላይ የቱን ያህል ኃላፊነት ትወስዳላችሁ? ለሌሎችስ የቱን ያህል ምሳሌ ትሆናላችሁ? አሁን ኃላፊነት ወስዳችሁ ስትነጋገሩ አድማጮች እየተከታተሉ ነው። አቶ ጃዋር ከርሶ ልጀምርና ወደ አቶ አሉላል ሂድ። እኔ በተቻለኝ መጠን እስከ ዛሬም በሚደረጉ በማንኛውም ጉዳይ ላይ የብሔር ግጭት የሃይማኖት ግጭት ማንኛውም አይነት ግጭት ሊቀሰቅሱ የሚችሉ አባባሎች እና አገላለጾችን አይደለም ራሴ መቆጠብ በእኔ በምጽፈውስ እና በምናገረውም ስር የሚጻፉ ኮሜንቶችን ራሱ ሞኒተር የማደርግበት ሁኔታ ነው ያለው። በተለይ አሁን ባለንበት ደረጃ የሚፈጠር ግጭት የጥቂት ሰዎችን ወይም ደግሞ ግለሰቦችን ህይወት የሚቀጥፍ ብቻ ሳይሆን ሀገርን ወደ ከፍተኛ አደጋ ሊያደርስ የሚችል ስራ ነው የሚሆነው ስለዚህ እኛ በሶሻል ሚዲያ ያለን ግለሰቦችም ከፍተኛ ጥንቃቄና በከፍተኛ ኃላፊነት መንቀሳቀስ አለብን። ከዛ ያለፈ ስራ መስራት አለብን እያልኩ ነው ያለሁት። ከዛ ባለፈ የፖለቲካ አመራሩ የስልጣን ሽግሽጉንና የስልጣን ፉክክሩን ተጠቅሞ ህዝብ እንዳያጋጭ እኛ በሲቪክ ሶሳይቲ ውስጥ ያለን ወጣቶች፣ አክቲቪስቶች ህዝብን የማቀራረብ የህዝብ ለህዝብ ግንኙነት እንዲጠናከር መስራት መቻል አለብን። ከዚህ ተነስቼ ነው ወደ ኢትዮጵያ የምመለሰው። አንዱ የምሰራው ስራ መንግስት መስራት የማይችለውን ስራ በመንግስት ስልጣን ውስጥ የሌለን እና የስልጣን ፍላጎት የሌለን ግለሰቦች ህዝብን የማቀራረብ ስራ መስራት መቻል አለብን። ከዚህ ተነስቼን ወደ መቀሌም ወደ ባህርዳርም ወደ ሌሎች ከተሞችም በመጓዝ ከዛ ህዝብ ጋር ነጻ ሆነን ለስልጣናችን ሳንጓጓ ስልጣን ስለማንፈልግ ህዝብን ለህዝብ ማቀራረብ ስራ መስራት መቻል አለብን። ለፖለቲካ ባለስልጣናት ብቻ መተው የለበትም። የግለሰብ ኃላፊነትን መወጣት አለብን። ከዛ አልበን ደግሞ ህዝብን የማቀራረብ ስራን ደግሞ መስራት አለብን። በዚህ ላይ አሉላ ጆይን እንዲያደረገኝ ጋብዘዋል። መልካም ግብዣውንም ጨምሮ ይመልሳሉ። አቶ አሉላ፣ እሺ አመሰግናለሁ። ጃዋር፣ ቅድምም ምስጋና ይንገልጫለሁ። በምትከተለው የትግል ስልት ዙሪያ በተለይ አሁን ሰሞኑን ደግሞ ዲክሌር ያደረግከው ነገር አለ ከምን ለውጥ እንደመጣ አላውቅም። ከአሁን በኋላ በሚዲያ የምንሰራው ይሁን የማደርገው እንቅስቃሴም የመንግስት እንቅስቃሴን በሚደግፍ መልኩ እንጂ ኃላፊነት በጎደለው አንሄድም የሚል ማለቴ ነበረ። ኢንፋክት ይሄ ከመጀመሪያ በምታደርጋቸው እንትኖች ላይ ሊንጸባረቅ ጥሩ ነበር። ኦፍኮርስ አሁን ትግሉ ተቀይሯል የሚል ነገር ሊኖር ይችላል። ነገር ግን በህዝብ ዙሪያ ግን በተለይ ይሄ ምንም ይሁን ምን በየትኛውም ፋክተር ሊቀየር የማይገባ ፕሪንስፕል ነው ባይነኝ። ይሄ ለአቶ ጃዋር ብቻ ሳይሆን ለማንኛውም በአክቲቪዝም በሲቪክ ማህበራት በሚዲያ የሚንቀሳቀስ አካል በተደጋጋሚ ይህንን ነገር ገልጸናል። ቮይስ ኦፍ አሜሪካም ቀርቤ ይህንን ለሁሉም ህብረተሰብ አስተላልፌያለሁ። በወቅቱም በጣም ጥሩ የሆነ አዎንታዊ የሆነ የመግባባት መንፈስ ተፈጥሮ ነበር። ብዙ ሰውም ባደረግነው ውይይት የሰጠው ምላሽ ጥሩ ነበር። ወደ ሀገር ቤት ሄዳለሁ ብለሃል። በዚህ ብትጀምረው ግንኙነቱ ደስ ላይ ነበር። የፊታችን ትግራይ ፌስቲቫል አለ። እዛ ላይ ተገኝተህ መሄድህ በፊት ከሆነ በተለይ መጥተህ ንግግር እንድታደርጉላ እኔ ጋብዛሃለሁ በዚህ አጋጣሚ። ስለዚህ ይሄ የመግባባትና የመቀራረቡ ነገር ተጠናክሮ መቀጠል አለበት። ነገር ግን ይህ የምናደርገው አሁንም ደግሜ ማሳሰብ የምፈልገው አገሪቱ ውስጥ ያለ ችግር ወደ አንድ አቅጣጫ ብቻ በመጠቆም ሁሌ ይሄ ነገር በማድረግ መፍትሄ ሊሆን አይችልም። ይሄ በህዝብ ደረጃን ዋጋ እያስከፈለን ነው ባይ ነኝ። ስለዚህ በሀገሪቱ ውስጥ የሚፈጠሩ ችግሮች መንግስት የሚፈጥራቸው ችግሮች እንደ መንግስት ገዢው ፓርቲን ከሆነ እንደ ገዢ ፓርቲ ተጠያቂ ይሆናል እንጂ አንዱን መጥሎ በመሄድ እንደምናውቀው ያንን ነገር ለይቶ የመረዳት ችግር ስላለ በተለይ በሶሻል ሚዲያው አካባቢ የሚታይ ይሄ የመንግስት አካላትንም ይመለከታል። የምንጠቀማቸው ቃላቶች ላይ ኃላፊነት ተሰምቶን ሊሆን ይገባል ባይ ነኝ። የራሱ ህብረተሰብ ስለራሱ ስለመጣበት ህብረተሰብ አንድ ሰው መቆርቆሩና ለወገኑ መቆሙ እኔ እዚህ ላይ ምንም እንትን የለኝም። ግን ሌሎችን ለጥቃት የሚያጋልጥ አካሄድ ግን በጣም አደገኛ ነው። አሁን እየታየ እያንዣበበ ያለው ነፋስ እያንዣበበ ያለው ሁኔታ በጣም አደገኛ ነው። እኔ በየቀኑ ነው መረጃ የሚደርሰኝ፣ በየቀኑ እንዲያውም በጣም በጣም ስሜቴን እየተቆጣጠርኩ ነው እምጽፈው። በጣም ያሳዝናል። ጠቅላይ ሚኒስቴሩ ወይም ሌሎች የመንግስት ኃላፊዎች እንዲሁም በሶሻል ሚዲያ በአክቲቪዝም ያለ አካል የሚጠቀማቸው ቃላቶች ስም ቅድም ጃዋር ባለው የተወሰኑ ግለሰቦች ምናምን ምናምን ብሎ ቢያስቀምጠውም በዛ ደረጃ እሱ በኃላፊነት ነገር ግን ከታች ያለው ሰው ተቀብሎ የሚያሰጋባበት መንገድ በጣም አሳሳቢ ነው። በዚህ አስብበት ይገባል። በዚህ አጋጣሚ ለሁሉ ማስተላለፍ የምፈልገው ሰዎች ኃላፊነት በጎደለው አካሄድ ቃላት ስለተጠቀሙ ብላችሁ ያንን ተከትላችሁ በሕዝብ ውስጥ ችግር እንዲፈጠር ብትሰሩ አደጋው ለሁላችን ነው የሚተርፈው። አንዱ ተጎድቶ ሌላው የሚድንበት አገር አይኖረንም። ጃዋር ግን አገር ቤትም እንዲሁ ተገናኝተን የምንሰራበት እድል ይኖራል። እንደ ወጣቶች አይሆብ አሁን ከዚሁ ብትጀምረው ደግሞ እዚሁ ባለው ማህበራችን የሚደረግ ዝግጅት አለ። በዚህ ከዛ በፊት ካልሄድ በዚህ አጋጣሚ ጋብዛለሁ። አመሰግናለሁ። አቶ ጀዋር ከመዝጋቴ በፊት ስለ ግብዣው ማለት የሚፈልጉት ነገር ካለ ቀድሜ ካልሄድኩ እና በዛ ሌላ ቦታ ከሌለው በጣም ደስ ይለኛል። የትግራይን ህዝብ ማወያየት የትግራይን አክቲቪስቶች ማወያየት የነበሩንን ልዩነቶች አንጥሮ አውጥቶ ወደ ሰላም ወደ አብሮነት መሄድ አስፈላጊ ነው። ግብዣውን እንዳልኩ በሀገር ካለው በደስታ የመቀበለውና ልወያይበትም ዝግጁ ሊወቁበት ነው። መልካም። ከሁለታችሁ ከግል ስሜትና ሀሳባችሁ ያለፈ ይልቁንም አገርን የሚመለከት አቶ አሉላ በመጨረሻው እንዳሉት አደጋ እያንዣበበ ነው የተባለ ሁኔታዎች እየታዩ ነውና እነኚህ ሁኔታዎች የተሻለ አዝማሚያ እንዲኖራቸው የማድረግ በየበኩላችሁ እንደምትወክሉት ወገን ኃላፊነት አለባችሁ በየፊናችሁ የምታራምዷቸው ዓላማዎች እንዳሉ ሆኖ ግን በዚህ የሐሰት ዜና በበዛበት በተሳሳተ ሀሳብና አነጋገር ወደ ከፋ ሁኔታ በሚወሰድበት ቃል የገባችሁትን እንከታተላለን፣ የምታቀርቧቸውን ከዚህ ቀደም ያ በየፊናቸው የጻፋችሁትን እዚህ አሁን አምጥተን መከራከር አያስፈልገንም። ኃላፊነት ለመውሰድ ፈቃደኝነታችሁን አሳይታችኋል። በአድማጮች ስም በድጋሚ አመሰግናለሁ። መልሼ ከዛ በኋላ የሰራችኋቸውን ለማየት ሞክራለሁ። ለአሁኑ ለጊዜያቸው አመሰግናለሁ። እግዚአብሔር ስጠልና፣ እግዚአብሔር ስጠልና። አሉላ እናመሰግናለሁ። አሉላ ቴንክ ዩ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። መካከለኛው ምስራቅ ውስጥ እየተጨቆኑና እየተሳደዱ ያሉ ሃይማኖታዊ ማህበረሰቦችና ብሔረሰቦች ያሉበትን አጣዳፊ ችግር የተገነዘበችው ዩናይትድ ስቴትስ አስፈላጊውን እርዳታ በአስቸኳይ በመላክ ላይ ነች በማለት የዛሬው ርዕስ አንቀጽ ሀተታውን ይጀምራል። የዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት ዋና አስተዳዳሪ ማርክ ግሪን በዎል ስትሪት ጆርናል ጋዜጣ የአስተያየት አምድ ላይ ባሰፈሩ ጽሑፍ እነዚህ የተጨቆኑ ሕዝቦች የሚያስፈልጋቸውን እርዳታ እስከሚያገኙ ዩናይትድ ስቴትስ እረፍት አይኖራትም ብለዋል። ክርስቲያኖችንና ያዚዲዎችን ጨምሮ የተጨቆኑና የተሳደዱ የሃይማኖትና የብሔረሰብ ቡድኖች በቀጥታ የተቀላጠፈ እርዳታ እንዲደርሳቸው ለማድረግ እንዲሰራ ዩኤስኤአይዲ ኃላፊነት ተሰጥቶታል። ይህንን ለማከናወን የድርጅቱ አስተዳዳሪ ግሪን ለሰብአዊ ረድኤትና ለማረጋጊያ ስራዎች የተመደበ ከ60 ሚሊዮን ዶላር በላይ በሰሜን ኢራቅ ለመሰረተ ልማት ድጋፍና ለነፍስ አድን እርዳታዎች እንዲውል ማድረጋቸውን አስታውቀዋል። ገንዘቡ ትምህርት ቤቶች፣ ሆስፒታሎች፣ የኃይል ማመንጫ ጣቢያዎችና የውሃ ጉድጓዶችን መልሶ ለመገንባት ማገዙንና ወደ ቀያቸው የሚመለሱ ሰዎችን የመቋቋሚያ ሂደት ቀለል እንዳደረገ ገልጸዋል። ይሁን እንጂ በከበደ ችግር ላይ ያሉት አብዛኞቹ ማህበረሰቦች ገና እርዳታ አልደረሳቸውም። ስለዚህም ዩኤስኤአይዲ እነዚህንና ሌሎችንም እንቅፋቶች ተቋቁሞ ለሚሳደዱት የኢራቅ ሃይማኖታዊ ማህበረሰቦች እርዳታ ለማድረስ በአሁኑ ጊዜ ጥረቱን በእጥፍ አሳድጎ እየተንቀሳቀሰ መሆኑን አውስቷል። አያይዞም ርዕሰ አንቀጹ እርዳታ በዘገየ ቁጥር እነዚህ ማህበረሰቦች የመደምሰስጣቸው እየከፋ ነው የሚሄደው ብሏል። በኢራቅ 90 ከመቶ ክርስቲያኖች ባለፉት 15 ዓመታት ተሰደው ከ1000 ዓመታት በላይ የኖሩ መንደሮች ባዷቸውን ቀርተዋል። ያዚዲዎችም እንዲሁ በተመሳሳይ መንገድ ተደምስሰዋል ብሏል ርዕሰ አንቀጹ። አሁን ጊዜው የተግባር ነው ያሉት የዩኤስኤአይዲው አስተዳዳሪ ግሪን በመካከለኛው ምስራቅ ክርስቲያኖች፣ ያዚዲዎችና ሌሎቹም የሚጨቆኑና የሚሳደዱ ሃይማኖታዊ ማህበረሰቦች ለረጅም ጊዜ በቃላት ሊገለጽ የማይችል ግፍ ሲፈጸምባቸው ኖረዋል ብለዋል። በደረሰባቸው መከራ የአሜሪካውያን ልብ ተነክቷል። በርኅራይና በቁርጠኝነት እንድንደርስላቸውም ቀስቅሶናል ካሉ በኋላ በኢራቅና በመላው መካከለኛው ምስራቅ ያሉ የጥንታዊ ሃይማኖቶች ተከታይ ማህበረሰቦች ተስፋቸውን በእኛ ላይ ጥለዋል። እኛም አንተዋቸውም በማለት የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበድና ቆንጂት ታየ ነን። ፕሮግራማችንን የመራው ንጉሡ ታምሬ ነው። የፕሮግራሙ ዋና አዘጋጅ ሶሎሞን ክፍሌ። በዚሁ እንሰናበታችኋለን። ነገ ቅዳሜ ከምሽቱ በሶስት ሰዓት እንገናኛለን። ደህና ደሩ። ወደ ትግርኛ ስርጭት እንለፍ። thank you